The voice of America be away. Yeah, Yamir Kadim's Radio Tabiano. <music> የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ያስቀመጠውን የጊዜ ገደብ የኢትዮጵያ መንግስት ባቀረበው ጥያቄ መሰረት መራዘሙ ተገለጠ። ይህ በእንዲህ እንዳለ ቁጥራቸው 20 ሺ የሚደርሱ ነዋሪዎች ከአሰሪዎቻቸው ጋር በመጋጨት በሕገ ወጥና በልዩ ልዩ ወንጀሎች የተከሰው እስር ቤት እንደሚገኙ እንዲሁም ከ250 ሺህ በላይ የሚሆኑና ውጡልን ስለሚለው ትዕዛዝ ያልሰሙ ወይም ወደ ኢትዮጵያ መመለስ የማይፈልጉ ዜጎች መኖራቸውም ተዘግበዋል። ከጉዳዩ ጋር ተዛምደው ለተነሱ የአድማጮች ጥያቄዎች በምሽቱ ዝግጅታችን ለጥያቄው መልስ ፕሮግራማችን መልስ የሚሰጡ እንግዳ ተጋብዘዋል። ዜናውን ተከትሎ ይቀርባል። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች አሰናድተዋል። ቅዳሜ ሰኔ 24 2009 ዓ ም ጤና አስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ከአቀናባሪ ብርሃን ኃይሉ ጋር የምሽቱ አስተናጋጃችሁ አሉ አከበደ ነኝ። አሁን የሰዓቱን የዓለም ዜና እናስቀድማለን። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሺያኑ ከርቲስ በአይንም በስቱዲዮ መሳሪያዎች ላይ ይገኛል። አዲሱ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አዲሱን ሥራቸውን ዛሬ ቅዳሜ በይፋ ጀመሩ። የዓለም የጤና ድርጅት ዋና ዳይሬክተር ከአፍሪካ ሲመረጥ የመጀመሪያ የሆኑት የቀድሞው የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የዛሬውን ሥራቸውን የተረከቡት ለመጪዎቹ አምስት ዓመታት በሆኑ ታውቋል። ዶክተር ቴድሮስ የዋና ዳይሬክተርነቱን ቦታ የያዙት በመጨረሻው ዙር ምርጫ እንግሊዛዊና ፓኪስታናዊ ተፎካካሪዎቻቸውን አሸንፈው እንደነበር ይታወሳል። የዓለምን የጤና ሁኔታ የማሻሻል ኃላፊነት ያለበት የዓለም የጤና ድርጅት የሁለት ነጥብ ሁለት ቢሊዮን ዶላር ዓመታዊ በጀት እጥረት ያለበትና በከፍተኛ ችግር ውስጥ የሚገኝ እንደሆነ ይነገራል። በዓለም የጤና ድርጅት መሪነት ዘመናቸው ውስጥ ሁሉ ጤና ሰብአዊ መብት የመሆኑ ጉዳይ የሥራቸው ማዕከል እንደሚሆን ዶክተር ቴድሮስ ከምርጫው በኋላ ባሰሙት ንግግር አመልክተው ነበር። የምዕራብ ጀርመንና የምስራቅ ጀርመንን የ1982 ዓመተ ምህረት ውህደት በማፋጠንና በመምራት ስማቸው የሚጠራው የቀድሞው የጀርመን ቻንስለር ሄልሙት ኮል አስከሬን ሥርዓተ ሽኝት ዛሬ የዓለም መሪዎች በተገናኙባት የፈረንሳይ ከተማ ስትራስበርግ ተከናወነ። የአንድ ብሔራዊ መሪ አስከሬን አሸኛኘት ሥነ ሥርዓት የዛሬ የአውሮፓ ፓርላማ መቀመጫ በሆነችው ስትራስበርግ ሲካሄድ የዛሬ ሁለት ሳምንት ሰኔ 9 2009 ዓ ም በ87 ዓመት ዕድሜያቸው ላረፉት ቻንስለር ኮል ዛሬ የተደረገው ሽኝት የመጀመሪያው ነው። ለሄልሙት ኮልና ለቤተሰባቸው ያላቸውን አክብሮት ለመግለጽ ስትራስቡርግ ከተገኙት መሪዎች መካከል የአሁኗ የጀርመን ቻንስለር አንጌላ መርከል፣ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን፣ የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ፣ የዩናይትድ ስቴትስ የቀድሞ ፕሬዚደንት ቢል ክሊንተን ይገኙበታል። ዩናይትድ ስቴትስ በሰሜን ኮሪያ ላይ የነበራት ትዕግስት ሁሉ ተሟጧል ሲሉ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ትናንት በዋይት ሀውስ ከኮሪያ ሪፐብሊካቻቸው ሙንጃኢን ጋር በተወያዩበት ወቅት ለፒዮንግያንግ የኒውክሌርና የሚሳይል ሙከራዎች ቁርጥና ቆፍጣና ምላሽ እንደሚሰጡ ዝተዋል። ሰሜን ኮሪያን በሚመለከት የስልታዊ ትዕግስት ዘመን ተፈጽመዋል ብለዋል ትራምፕ የሶልና በሶልና በዋሽንግተን መካከል ባሉ የወታደራዊ ትብብር ግንኙነቶች ላይ ልዩነቶች ሲስተዋሉ የነበረ ቢሆንም ሁለቱ መሪዎች ትናንት በተገናኙበት ወቅት ይበልጥ የጠነከረ የአንድነት ግንባር እንደሚኖራቸው አረጋግጠዋል። ቤጂንግ ስልጣኗን የሚጋፋ ማንኛውንም ሙከራ በትዕግስት አትመለከትም ሲሉ ሆንግ ኮንግ የሚገኙት የቻይና ፕሬዚደንት ሲ ጂንፒንግ ዛሬ ማስጠንቀቂያ አሰምተዋል። ፕሬዚደንት ሲ ሆንግ ኮንግ የሚገኙት ግዛቲቱ ከእንግሊዝ ቅኝ ወጥታ ከቻይና ጋር የተቀላቀለችበትን ሀያኛ ዓመት ለማክበር ነው። የሆንግ ኮንግ ከተማ አዲስ መሪም ዛሬ ቃለ መሃላ ፈጽመው ስራቸውን ጀምረዋል። የቻይናን ሉዓላዊነትና ጸጥታን አደጋ ላይ ለመጣል የማዕከላዊውን የቤጂንግ መንግስት ስልጣን ለመገዳደር የሚደረግ ማንኛውም ሙከራ ወይም ሆንግኮንግን ወደ ዋናው ምድራችን እንደ ሰርጎ መግቢያነት ወይም የአሻጥር አድራጎቶችን ለመፈጸሚያ መጠቀሚያነት የሚደረግ እንቅስቃሴ ሁሉ ፈጽሞ ሊፈቀድ የማይችል ቀይ መስመርን መጣስ ነው ብለዋል። ሲ አንድ ሀገር ሁለት ስርዓቶች የሚለው አካሄድ ፈተናዎች የተጋፈጡበት መሆኑን ያመኑት ፕሬዚደንት ሲ ጂንፒንግ በአንዳንድ የፖለቲካና የህግ ጉዳዮች ላይ አንዳች የጋራ መግባባትና ሐሳብ ላይ መድረስ እንደሚያስፈልግ አመልክተዋል። ሰሞኑን ዩክሬን ውስጥ ተቀስቅሶ በዓለም ዙሪያ የተዛመተው የኢንተርኔት ላይ ወረራና የኮምፒውተሮች ጥቃት የሩሲያ አድራጎት ነው ስትል ኪየቭ ክስ አሰማች። ይህ የከትናንት በስቲያው ጥቃት ቀደም ሲል በዩክሬን የመሠረተ ልማት አውታሮች ላይ ከተፈጸመው የኢንተርኔት ሰርጎ ገብ ጥቃት ጋር ተመሳሳይነት እንዳለው የሀገሪቱ የጸጥታ ኤጀንሲ ኤስቢዩ አስታውቋል። ሩሲያ ክሶቹን አስተባብላለች። ጥቃቱ ዩናይትድ ስቴትስንና የአውሮፓ ሀገሮችን ጨምሮ በ60 ሀገሮች ውስጥ ያሉ የመንግሥትና የንግድ ተቋማትን አዳርሷል። የዩናይትድ ስቴትስ የቀድሞ ፕሬዚደንት ባራክ ኦባማ የልጅነት ቤቴ በሚሏት የኢንዶኔዥያ ዋና ከተማ ተገኝተው ዛሬ ለተደረገ የኢንዶኔዥያ ዳያስፖራ አራተኛ ጉባኤ ንግግር አድርገዋል። ኦባማ ሀገራቸውን ዩናይትድ ስቴትስና የልጅነት ቤታቸውን ኢንዶኔዥያን ሁለቱም በብዙ ሕዝቦች ሀገርነታቸው ተመሳሳይ መሆናቸውን አስታውሰው ወጣቶች ለዲሞክራሲ መስፈን ከመታገል እንዳያቋረጡ ጥሪ አሰምተዋል። በሕገ ወጥ ፍልሰተኞች የሚወዷቸውን ካጡ አሜሪካውያን ቤተሰቦች ጋር አብረው እንደሚቆሙ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ባደረጉት ሳምንታዊ ንግግራቸው አስታውቀዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ዋናው ፕሮግራም ልመልሳችሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው የምሽቱ ውይይት የሳውዲ አረቢያ መንግስት የመኖሪያ ፍቃድ የሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ያስቀመጠውን የጊዜ ገደብ የኢትዮጵያ መንግስት ባቀረበው ጥያቄ መሠረት ማራዘሙ ተገልጧል። የዘጠና ቀናት የጊዜ ገደቡ ባለፈው ረቡዕ የሪያድ መንግስት ሰላሳ ቀናት መጨመሩም ታውቋል። እስካሁን ከ40 ሺህ በላይ ኢትዮጵያውያን ወደ ሀገር መመለሳቸው ሲታወቅ ዝግጅት አጠናቀው በአውሮፕላን አቅርቦትና በተለያዩ ምክንያቶች መብረር ሳይችሉ የቀሩ እናም የሚንገላቱ አሉ። ይህ በእንዲህ እንዳለም 20 ሺህ የሚደርሱ ደግሞ ከአሰሪዎቻቸው ጋር በመጋጨት በህገወጥና በልዩ ልዩ ወንጀሎች ተከሰው እስር ቤት እንደሚገኙ እንዲሁም ከ250 በላይ የሚሆኑና ውጡልን ስለሚለው ትዕዛዝ ያልሰሙ ወይንም ወደ ኢትዮጵያ መመለስ የማይፈልጉ ዜጎች መኖራቸውም እየተነገረ ነው። ያልተመለሱት ምን ይጠብቃቸዋል? ተቀብሎ ከማህበረሰቡ ለማዋሃድ በሥራ ለማሰማራትስ ምን አይነት ዝግጅት ተደርጓል? የሚሉና ሌሎችም ነጥቦች ተነስተዋል። ለጥያቄው መልስ በተሰኘው ዝግጅታችን ተሳታፊዎች የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም፣ ከዚህ ቀደም ከሳውዲ የተመለሱ ኢትዮጵያውያን ላይ ያተኮረ ጥናት ያደረጉ የአዲስ አበባ ዩኒቨርሲቲ የማህበረሰብ ስነ ልቦና መምህር ዶክተር አበባው ምናየ፣ ከአዲስ አበባ የጀርመኑ ራዲዮ ዘጋቢ ስለሺ ሽብሩ ከሪያድ በፕሮግራሙ ተሳትፈዋል። አዘጋጅና አቅራቢ ትዝታ በላቸው ናት። ወደ ዝግጅቱ ዜጎቻችን ወደ ሳውዲ ሲሄዱ ኢኮኖሚያዊ ፍላጎት ነው ያላቸው። ሄደው ሰርተው ተለውጠው ቤተሰባቸውን መለወጥ ይፈልጋል። ለዚህ የሚከፍሉ መስዋዕትነት አለና በድንገት በእንደዚህ ሁኔታ ተመለሱ ሲባሉ አንዳንዶቹ ደሞዛቸውን ያልተቀበሉ ናቸው። አንዳንዶቹ ከሄዱ አጭር ጊዜ የሆናቸው ከዚህ ለመሄድ ያወጡትም ገንዘብ እንኳን መመለስ የማይችሉ ናቸው እና ቀደም ሲል አቶ ሽመልስ የገለጸው አይነት ስሜት ቢፈጠር መረዳት ያስፈልጋል። ተገቢ ስሜት ይመስለኛል። ይህ ማለት ግን ሁሉም ሳውዲ የሄደ ሰው የተደላደለ ሁኔታ አለው ማለት አይደለም። ምናልባት እና አቶ ነቢዩ ሲራክም አቶ ስለሽሽብሩም ይረዱም ይችላሉ። በጣም አንዳንድ ቦታ ላይ ከሰብአዊነት ባነሰ ሁኔታ የሚሰሩ በተለያየ መንገድ ወደ ሀገር ቢገቡ ከዛ የተሻለ ኑሮ ሊኖሩ የሚችሉ ሰዎች እንዳሉ መረዳት ያስፈልጋል። እና ከሳውዲ የሚመጣውን ነገር ሁሉ የደላ የተስተካከለ ነገር እንዳለ አድርጎ ማስቀመጥ ለበት ይዳርጋል። ይህ ካልኩ በኋላ እንግዲህ መንግስት ምን አስቧል? ምንድን ነው የሚያደርግላቸው የሚለው ነው ጥያቄው። አሁን ሁለት ነገሮች ማስቀመጥ ያስፈልጋል። አንደኛ፣ ለወገኖቻችን አላስፈላጊ ቃል መንግስት እስካሁን አልገባም። ሁለተኛ፣ ምርጫው የሀገር ውስጥ መግባት የሀገር ሀብት የሀገር አቅም በቻለው መጠንና ልክ ወገኖቻችን ባላቸው ክህሎትና ፍላጎት ደረጃ እንዲቋቋሙ ማድረግ አንደኛው አማራጭ ነው። ሁለተኛውና የከፋው አማራጭ ግን የሳውዲ መንግስት ያስቀመጠው የፎታ ጊዜ ያለ ውጡ ነው ያለው። ይህንን ሁኔታ የህግ ተጠያቂነት ያመጣል። ወደ ኢትዮጵያ ለመምጣት መንግስት በተለየ ሁኔታ ከሳውዲ ለሚመጡ ሰዎች የሚገባው ቃል የሚኖር አይመስለኝም። የተለየ ቃል መንግስት በኩል አይገባም። እዚህ ያሉ ወገኖች ወጣቶች የሚደረግ አለ የዚህ ተቋዳሽ ይሆናሉ ምንድን ነው እየደረገ ያለ አሁን ለምሳሌ በፌዴራል ደረጃ የዚህ ምክር ቤት አባል የሆኑ የክልል መስተዳደሮች አሉ አንድ ምሳሌ በጣም ቀላል የደቡብ ክልልን ምሳሌ ልስጥሽ ወይዘሮ ትዝታ የደቡብ ክልል ሶስት ቦታዎች ናቸው በአብዛኛው ወደ ሳውዲ የሄዱ ወገኖች የሚመነጩባቸው አንደኛው ስልጤ ዞን አካባቢ ነው ሁለተኛው የጉራጌ ዞን አካባቢ ነው ሶስተኛው አላባ አካባቢ ነው እነዚህ አካባቢዎች ላይ ከሳውዲ የሚመጡ ሰዎችን ይመዘግባል ምዝገባ ተጀምሯል ምንድን ነው ለማድረግ እየታሰበ ያለው አንደኛ በኢንቨስትመንት መግባት የሚችሉ የተወሰኑ አቁሚና ያለፈ ሰዎች መጥተዋል የተወሰነች ገንዘብ አላችን መነሻ የምትሆን እርሾ የምትሆን ገንዘብ አለችን በጥቃቅና አነስተኛ ዘርፍ መሰማራት እንፈልጋለን መንግስት ያመቻችሉን ያሉ ሰዎች አሉ ለእነሱ አማራጮቱን የማሳየት እድሎቱን የማሳየት ስራ ይሰራል ስራን ሲገቡም ድጋፍ ይደረግላቸዋል ሁለተኛው የአስር ዘጠና የማቋቋም ስርዓት ነው ይሄ በመንግስት በኩል ተዘዋዋሪ ፈንድ አለ ከሳውዲ የሚመጣው ሰው አስር በመቶውን ይዛል፣ ዘጠና በመቶን መንግስት ይሰጥና የስራ ቦታ ይሰጠዋል፣ የመሸጫ ቦታ ይሰጠዋል። አሁን ሶስተኛው አማራጭ መታሰብ አለበት። እንግዲህ ከዚህ ዘመቻ በየጊዜው እየተማርን አዲስ ትምህርት እየቀሰበን ከጥረቱ ሌላ መፍትሄ እያመጣን ነው። ይሄድ ነው። ቤሳ ቤስቴ የሌላቸው ምንም ገንዘብ የሌላቸው ባዶ እጃቸውን የሚመጡ ሰዎች አሉ። እነዚህም አስር በመቶ አዋጡ ማለት አይቻልም። ስለዚህ እነዚህንስ እንዴት ነው ማየት ያለብን? እንዴት ነው መደገፍ ያለብን? እንዴት ነው ራሳቸውን እንዲችሉ ሀገራቸው እንዲጠቅሙ ራሳቸውን እንዲጠቅሙ ማድረግ የሚቻለው የሚለውም ሶስተኛው አማራጭ ደቡብ ክልል እያየው ነው። ስለዚህ እያንዳንዱ ክልል ከራሱ ተጨባጭ ሁኔታ አንጻር የፍልሰቱ ምንጭ ካለበት ሁኔታ የሚመጣጠን እና የሚመሳሰል የመፍትሄ አቅጣጫ ለማስቀመጥ እየሞከር ነው። ስለዚህ መንግስት ዜጎችን ለመደገፍ ለማቋቋም፣ ወደ ህዝቡ ለመቀላቀል አስፈላጊው ዝግጅት እያደረገ ነው። ይሄ እከሌለች ነው ምንም የማያወጣለት ነው ችግር የለውም የሌለበት ስራና ቦታ የለም። እጥረቶቹን እያረሙ እያስተካከሉ፣ ይሄ ድንገተኛ ጉዳይ ነው። እንግዲህ ሁለት ሺህ ዘጠኝ በጀት አመት ሲጀመር ሳውዲ መንግስት ወገኖቻችንን በዚህን ያህል ቁጥር ሳውዲ አረቢያ እንዲወጡ ያደርጋል ብሎ ያሰበ ያለመ ወገን የለም። ድንገተኛ ነው። ለዚህ ድንገተኛ ሁኔታ የሚመጥን ዝግጅት መንግስት እያደረገ ነው። ይሄ መታወቅ አለበት። ስፖርቶቹን የመሙላት የማስተካከላል ይሄ መንግስት ጥረት ብቻ አለን። በነገራችን ላይ ህዝቡም፣ ነጋዴው፣ ስፖርተኛው፣ ባለሀብቱ ዜጎችን ለማቋቋም እየተረባረበ ነው፣ ድጋፍ ለማድረግ እየሞከረ ነው። እና በብ ነገር መታየት ያለበት ይመስለኛል ማለት ነው። ወይዘሮ ታውዳንች፣ እሺ አቶ መለስ በጣም ነው የማመሰግነው። እንግዲህ ይሄ ፕሮግራም ለነገሩ ለአድማጮች ጥያቄ መልስ የሚሰጥበት ነውና ለአድማጮች መስመሩን እንድከፍት ከትህትና ጋር አጠር አጠር አድርጋችሁ መልሳችሁን እንድትሰጡኝ ነው የምፈልገው። አሁንም ወደ እሺ እሺ ሀሎ፣ የማን ስልክ ነው የጠፋው? አቤት ስለሺ አሎአቶኔ ሌላ ወይ ነገር ይሰማኛል። ዶክተር አበባው አሉ። እሺ ስለሺ አንድ ጊዜ መስመር ላይ ቆየኝ እስቲ። ዶክተር አበባው ካሁን በፊት ጥናት ሰርተዋል ስለ እነዚህ ተመላሾች። በሁለት ሺ ስድስት አመተ ምህረት የተመለሱ ሰዎች ነበሩ። የተወሰነ ስንቅ ወደ ዘጠኝ መቶ አንድ ሺ ብር ነው መሰለኝ እየተሰጣቸው ወደ ማህበረሰባቸው እንዲመለሱ ተደርጓል። እንደምንሰማው ከጥናት እንደምንረዳው በርካቶቹ ተመልሰዋል። አሁን የሳውዲ መንግስት ውጡልኝ እያለ እንኳ ሰሞኑን ወደ ሀያ ሺህ ኢትዮጵያውያን በሕገ ወጥ መንገድ ወደ አገሪቱ እንደገቡ ነው የሚነገረው። እና ከማቋቋም አንጻር ወይንም ከሚኖራቸው የስነ ልቦና ጭንቀት አንጻር በጥናቱ ምን ተረዱ? መመሰሽ ትዝታ፣ በመጀመሪያ አመሰግናለሁ ድሉ ስለሰጠሽ አንደኛ፣ እነዚህ ለመሄድ የገፋፏቸው የመጀመሪያ ምክንያቶች ሲመለሱ በተወሰነ ደረጃ ከመቀነስ ውጭ እንዳሉ ይጠብቋቸዋል። ስለዚህ አሁንም ተመልሰው በሚጠብቁት መልኩ ራሳቸውን የሚለውጡበት ሁኔታ አያገኙም። ሁለተኛ፣ ማህበረሰቡ እንዲያደርስባቸው በመጀመሪያ አካባቢ ገና ይቀበላቸውና፣ አሁን እኛ ባጠናነው ጥናት ወላጅም የአካባቢው ማህበረሰብ ወዲያው እንደመጡ መልካም ፊት ያሳያል። ትንሽ ቆይቶ ግን የወሰዱት የሄዳ ብድር ያልተመለሰ አለ። ስኬታማ ያልሆነ ተመላሽ ተብሎ መፈረጅ አለ እና የተለያዩ ችግሮች ሲገጥሟቸው ተመልሶ ይሄዳሉ። ሌላው ሶስተኛው ነገር ምንድን ነው? ቃል ሲገባ መንግስት፣ መጀመሪያ የሚያየው ነገር ምንድን ነው? እኒህ ሰዎች ብዙ ጊዜ የቆስ መገላገል ነው የምንጠቀመው። ችግሩ ሲደርስብን ያንን ለመፍታት የምናደርገው ጥረት አለ። በዛ ሂደት ውስጥ ልጆቹ እንዳይጎዱብን ስንል የምንገባቸው ነገሮች አሉ። ከሀገራችሁ ውስጥ ሰርታችሁ የምን የሚለውጥ እድል አለ እድል የለም አይደለም አሁንም አለ ግን የሚጠብቁትን ያልሆኑ አያገኙትም ስለዚህ ትንሽ ይጠብቁና ይሄዳሉ። የዚህ መገለጫ እኛ ስናጠና ለምሳሌ በሁለት ሺ ስድስት ወደ ጥቅምትና ህዳር አካባቢ እነሱ መመለስ ጀመሩ። እስከ ጥር አካባቢ ቀጥሏል። ወደ የካቲት አካባቢ ስናጠና ሰላሳ ፐርሰንት የሚቃረቡ ሀያ ዘጠኝ ነጥብ ስድስት በመቶ ተመልሶ የመሄድ ፍላጎት እንዳላቸው ነው የገለጹ። ወደ ሰኔ አካባቢ ደግሞ አይ ኦ ኤም ሲያጠና ሀምሳ በመቶ የሚቃረቡ ተመልሶ የመሄድ ፍላጎት እንዳላቸው ነው የገለጹ። ወደ ነሐሴ አካባቢ ሲጠና ደግሞ ወደ ሀምሳ ዘጠኝ በመቶ ነው የደረሰው። ይሄ ማለት የሚጠብቁ የሚያወቁትን ነገር ያለ ማግኘት ከዛ ደግሞ ለምደዋቸው የመጡት አንዳንድ ነገሮችንም እዚህ ሲመጡ እዛ ስሜታቸው ብዙ ቢጎዳም በአንዳንድ ፋሲሊቲ ደግሞ እዛ ያገኟቸው ነገሮች ይኖራሉ። እዚህ መጥተው መልመድ ይከብዳቸዋል። ቤተሰብም ደግሞ ጠባቂነት አለ፣ የጓደኛ ጠባቂነት አለ፣ የማህበረሰብ ጠባቂነት አለ። ኢቭን በዛ ሁኔታ ተጠርዘው የተመለሱትን እንኳን ሳይቀር ማህበረሰቡ የሚጠብቅባቸው ነገር አለ እና ያ ሲያስቡት ተመልሶ መሄድ ለእኔ ሲሽቃለኛል የሚል በተደጋጋሚ ስጠቂያቸው አሁንስ የተመልሶ ነው የምንሻለኝ የሚል ነገር አልፎ አልፎ እንሰማለን። እኛ ባጠና ነው ጥናት እሺ፣ ጋዜጠኛ ስለ እሺ፣ ወደ አንተ ልመለስ እሺ። ትዛ አሁን መሬት ላይ ያለው በየአውሮፕላን ጣቢያ ያለው ግምገማ ምን ይመስላል? አሁን ያለው ዜጎቻችን በእውነት ነው የምልሽ የአየር ትኬት ቆርጠው ለአስርና ለአስራ አንድ ቀን ልጆቹ ሁሉ የያዙ ህጻናት ልጆች የያዙ ነፍሰ ጡሮች ሆነው ሳኡዲ አረቢያ ተርሚናል ውስጥ ከሁለት ከሶስት ቀን በፊት እኔ ራሴ ሄጄ እዛው ነበርኩኝ። በምሽት በጣም ብዙ ነበሩ። አሁንም የተወሰነ ቢሆንም ቁጥራቸው ያሉበት ሁኔታ እንዳለ ተቋረጥ እሺ፣ አቶ መለስ አንድ ነገር እንደው ተጨባጭ ያርጉልኝ፣ ስለ ማቋቋም ጠቅለል አርገው ነው ቀደም ብሎ የነገሩን በደቡብ ክልል ስላለ ሁኔታ፣ እንዲሁም ሀገር ውስጥ ከሌሎች ወጣቶች ጋር ስለምትሰሩት የአቅርቦት ስራና ስላለ ሁኔታ ነው ያስረዱኝና በተጨባጭ እነኚህ ከሳውዲ የሚመለሱ ሰዎች ለምሳሌ አሁን በ2006 ዓመተ ምህረት ወደ መቶ ሺህ የሚሆኑት ሲመለሱ የሆነ ስንቅ መሰልም ወደ አንድ ሺህ ብርም እየተሰጣቸው ነበር የተመለሱት እንደሱ ይደረጋል ወይ ቅድሚያ ይሰጣቸዋል ወይ ለአንዳንድ ነገር ለስራ ለፕሮጀክት በተጨባጭ ቢያስረዱኝ ወይስ ይህንን ክልሎቹ ገና አስበውበት የሚሰሩት ነው ይሄኛው እንግዲህ እንዴት መሰለሽ ወይዘሮ ትዝታ የየክልሉ ተመሳሳይ የክልሉ የተቋቋመው ኮሚቴ አለ በምክትል ርዕሰ መስተዳድሮች የሚመራ እያንዳንዱ ከራሱ ተጨባጭ ሁኔታ ጋር እያይዞ እንዴት ነው መፍታት ያለብኝ በሚል ይሰራል ለምሳሌ የኦሮሚያን ክልል ልንገርሽ ወይዘሮ ትዝታ የኦሮሚያ ክልል የክልሉ የቴክኒክ እና ሙያ ተቋም ከክልሉ የኢኮኖሚና ፕላን ቢሮ በተጨማሪ በክልሉ ያሉ የዲያስፖራ ማህበር አለ ሶስቱ በመተባበር ዜጎች ስልጠና የሚያገኙበትን ሁኔታ አመቻችቷል። የመጀመሪያውን፣ እንዲሁም የመነሻ ገንዘብ የሰጠው ይሄው የኦሮሚያ ዲያስፖራ ማህበር ነው። ወደ መቶ ሺህ አካባቢ ሰጥቷል። መነሻ እንግዲህ ይሄ መጠኑ አይደለም የሚታየው ግን ዜጎችን እንዲቋቋሙ ለማድረግ ከመንግስት በተጨማሪ ሌሎችም ተቋሞች እያደረጉት ያለውን ርብርብ የሚያሳየው እና ኦሮሚያ ጋር አንደኛው የታሰበው ስልጠና የሚያገኝበት ሁኔታ መመቻቸት ነው። ከዛ በኋላ ስልጠናውን መሰረት አድርጎ ገንዘብ ስተሰጥቷቸው እንዲቋቋሙ ለማድረግ ነው። ትግራይም አካባቢ አማራም ክልል እንደዚህ ነው እየተደረገ ያለው እና ተጨባጭ እነዚህን ወገኖቻችን ወደ ሀገር ቤት ተመለሱ ብቻ ለመንግስት መንግስት የሚለው ወደ ሀገር ቤት መመለስ አማራጭ እንዳልሆነ እነሱም ያውቁታል። ወደ ሀገር ቤት ሲመለሱ ግን እነዚህ ኢትዮጵያውያን ናቸው። መንግስት የሞራልም የህግም ኃላፊነት አለበት፣ እነዚህን ወገኖች ማቀፋ አገር ቤት እንዳለው ወጣት ቅድሚያ ተሰጥቷቸው እንዲቋቋሙ ይደረጋል። ለዚህ የሚሆን ዝግጅት በየክልሉ እየተደረገ ነው። ትግራይ ክልል የተወሰኑ ቦታዎች አሉ። እነዚህ ብዙዎቹ ወገኖቻችን የተመለሱበት ለምሳሌ አንደኛው ሳዳ አምባ የሚባል አካባቢ ነው። እዛ አካባቢ የሚደረግ ዝግጅት አለ። በጣም ወደ ታች ወርጄ አሁን ለማስረዳት እየሞከርኩ ያለው ገባኝ ገባኝ። በተመሳሳይ ኦሮሚያ ላይ ምስራቅ አደርጌ እና ምዕራብ አደርጌ አካባቢ፣ አርሲ አካባቢ፣ ባሌ አካባቢ። ስለዚህ ላይ አዲስ አበባ ላይ ተንጠል የቀረ ጉዳይ አይደለም። እነዚህን ወገኖች ለማቋቋም ፍላጎትም ብቻ አይደለም፣ ወደየክልሉ ወደየዞኑ ወደየወረዳው ለመውረድ ተችሏል አሁን ኦሮሚያ አካባቢ ሄደው የተመዘገቡ እና ሌሎች እስከሚመጡ አንዳንድ ስልጠና እየተሰጣቸው ያሉ ወገኖቻችን አሉ። የመጣውን ሰው ሁሉ በልሄንም የገንዘብ ያዝና ወደ መቋቋም ግባ አይባልም። አትሊስት የተወሰኑት ሰዎች መጥተዋል። ሌሎቹም እንደ እስከሚመጡ በመጠበቅ ስልጠና ሰጥቶ ለማቋቋም ይሞከራል እና በመንግስት በኩል ለዚህ የሚሆን ዝግጅት የተደረገ ነው ለማለት ነው። እሺ አመሰግናለሁ። ዶክተር አበባው አሁን አቶ መለስ አለም በተናገሩት ላይ የሚሰጡኝ አስተያየት አለ ከአሁን ቀደም ባለው ልምድ በጥናቱ በመጀመሪያ ብዙ ጥረቶች እንዳሉ አያለሁ። ምክንያቱም ከተለያዩ መስሪያ ቤቶች ጋር ከማህበራዊ ጉዳይም ከሌሎች መስሪያ ቤቶች ጋር ከናሽናል ካውንስሉም ጋር ቀደም የነበረው ናሽናል ታስክ ፎርስ አለ። በተለይ ሕገ ወጥ ሰው ዝውውርን ለመግታት የሚሰራው ታስክ ፎርስ የሚሰሩ ስራዎች እንዳሉ እገነዘባለሁ። ግን የሚቀሩ ጉድለቶች እንዳሉን ግን እገነዘባለሁ። ለምሳሌ አሁን አቶ መለስ ባሉት ላይ አንድ የሚያሳስበኝ ነገር ለእኔ፣ አሁን በውጭ ጉዳይ መስሪያ ቤቶች የተቋቋመው ታስክ ፎርስ በጣም ጠንካራ ስራ እየሰራ ነው ያለው። ይሄ ስራ ግን ተቋማዊ በሆነ ነገር ነገር ወደፊት የሚቀጥልበት መንገድ ግን የለም። በሀገር ደረጃ ስንወስድ በሀገራችን አሁን ራሱን የቻለ የስደትን ጉዳይ የእኔ ጉዳይ ነው ብሎ የሚሰራ ተቋም የለን። ስለዚህ የጉዳዩ እያነሱ ወይ ማህበራዊ ጉዳይ ይሄዳል፣ ወይ ፍትህ ሚኒስቴር ይሄዳል፣ በአሁኑ የአቃቢ ሕግ ማለት ነው፣ ወይ ውጭ ጉዳይ ይሄዳል እንጂ ራሱን የቻለ ተቋም የለንም። ብዙ ሀገሮች እንዲህ ከፊ ስደት ያለባት ሀገር ነች ኢትዮጵያ፣ እና ይህም በተቋማዊ መልኩ መስራት የሚያስፈልግ ይመስለኛል። ቅድምም ክራይሲስ ኢንተርቬንሽን ያልኩት ለዛ ነው። መረጃም ራሱ ለመናገር በበቂ መረጃ በሚገባ እየያዝን ነው ብዬ አልወስድም። ሙከራዎችን ዝቅ ለማድረግ አደ አይደለም ጥረቶችን እኔ እቀበላለሁ፣ ግን በመረጃ ደረጃ ስትመጭ እኮኛ ብዙ ጊዜ መረጃ ከሪጂናል ሚክስድ ማይግሬሽን ሚኒስተሪስ የሚባል ኬንያ ውስጥ ያለ ድርጅት ነው በብዛት የምንጠቀመው። ህገወጡን እንቅስቃሴ፣ ህጋዊን እንቅስቃሴ፣ ተመላሾችን መረጃቸውን በደንብ አደራጅተው ይዞ የመስራት ነገር ይጎለዳል። ምክንያቱም ተቋማዊ አሰራር በሰፊ አለ የሚለውን አልወስድም። ልክ ችግሩ ሲመጣ መረባረብና ጥረት ማድረግ እኔ ያን ጥረት እንዳለ ሆኖ ግን በቋሚነት ይሄን ሊሰራ የሚችል ተቋም ምን ያስፈልገን ይመስለኛል። እና ያንን ይታየኛል። ጥረቱን ግን ይቀበላለሁ። እሺ ዶክተር አበባው ያሉት ላይ አስተያየት ልሽ፣ እያንዳንዱ ችግር የሚወልደው መፍትሄ አለ። ይሄ አገራዊ ችግር ሆኗል። አቤት አቤት እሰማለሁ። በየአራት ዓመት እንግዲህ፣ የዛሬ አራት ዓመት የነበረ ችግር ነው። አሁን ከአራት ዓመት በኋላ አጋጥመዋል በቀጣይ ሊያጋጥም ይችላል እና እንደዚህ አይነት መፍትሄ ሀሳብ መቀመጡ እኔ በጎ በጎ ነው በበጎ መታየት ያለበት ነው ብዬ አስባለሁ። አመሰግናለሁ። አቶ መለስ አለም ቀደም ብሎ ወደ ስቱዲዮ ከመምጣታችን በፊት በአድማጭ የተነሳ ጥያቄ አንስቼልዎት ነበረና እሱ የእርስዎን መስሪያ ቤት እንደማይመለከት ገልጸውልኛል። ነገር ግን የችግሩ ምንጭ ብሎ በጣም ብዙ አድማጭ ይሄን ጥያቄ ስላቀረበ ጥያቄውን ለዶክተር አበባም ቢሆን ልወርውርላቸው። አቶ መሀመድ ሀሰን የላኩልን ጥያቄ ዋናው የችግሩ ምንጭ ኢትዮጵያ ውስጥ የአላላካቸው ሁኔታ ነው። ሕገ ወጥ ደላላ እነዚህን ኢትዮጵያውያን ብዙ ጊዜ ወጣቶች የሆኑ ከገጠር ኢትዮጵያ የሚሄዱ እድሜያቸው ለአቅመ አዳም ያልደረሰ ቋንቋ ማያውቁ ወደ ውጭ ሀገር እንደሚላኩ ነው። ብዙውን ጊዜ ደግሞ ወላጆቻቸው መሬታቸውን አስይዘው ለአምስት አመት ያ አምስት አመት ካለፈ በዛ አምስት አመት ውስጥ ካልተመለሰ ያ ገንዘብ ያ ደላላ እሳቸው ካድሬ ነው የሚሉት ካድሬዎች ናቸው ብዙ ጊዜ ይህንን የሚሰሩት ነው የሚሉት። መሬቱ ይሸጣል። መሬት ኢትዮጵያ ውስጥ አይሸጥም ይባላል ነገር ግን ከአስር ሺህ እስከ ሀያ ሺህ ብር ይሸጣል። ወላጆች ለእነዚህ ደላላዎች ነው ገንዘባቸውን አራግፈው ልጆቻቸውን የሚልኩት። ይሄ የችግሩ ምንጭ እዛው ኢትዮጵያ ውስጥ ነው ማለቅ አለበት ነው የሚሉት። በጥናታቸው አይተው ከሆነ አጋጥሟቸው ከሆነ ዶክተር አበባውን ልጠይቅ። እኔ የያላላት ችግር አለ የሚለውን እጋራለሁ ከእነዚህ ሰዎች ውስጥ ከሕገ ወጥ ደላላዎቹ ምን ያህሉ ካድሬ ናቸው? ምን ያህሉ ካድሬ አይደሉም? እውነት ለመናገር ጥናት አላደረግነው። እኛ ጥናት እንዲያውም በመንግስትም ሆነ በሌላው አካል እይታው እንዲቀየር እንፈልጋለን። እኛ እይታው እንዲቀየር የምንፈልገው እኔ እውነት ለመናገር ደላላ ይሄ ሕገ ወጥ አዘዋዋሪዎች ለእነዚህ ሰፊ ቦታ መስጠት አልፈልግም። እኔ በዋናነት ችግሩ ያለው ሰዎች የመለወጥ ፍላጎት አላቸው። ይሄን የመለወጥ ፍላጎታቸውን ግን መልካስ ይዘው ለመሄድ አልተዘጋጁም። አንድ ሁለተኛ ይህንን ህጋዊ መንገድ የሚያሳልጠው አካል አቅሙ ደካማ ነው። እውነት ለመናገር ይሄ ህጋዊ ጉዞ ደካማ ነው። ደካማ ስለሆነ ልጆቹ ከጉጉታቸው የተነሳ ሕገወጡን መንገድ ይመጣል። ምክንያቱም ያ ፍጥነት አለ። ይህም በገንዘብ ደረጃም ዝቅተኛ ነው፣ ያ ወጪው ብለው ነው እነሱ የሚወስዱ። ቶሎ ያንን ግብህን ማሳካት ትችላለህ ብለው ይወስዳሉ። ስለዚህ ሕጋዊውን ጉዞ በሚገባ መልካስ ዘነዋል ብዬ አልወስድም። የዛ ክፍተት እንዳለ እወስዳለሁ። የቤተሰብ ግን ዋናው ሚናሚ የቤተሰብ ነው። ቤተሰብ ድሮ ለልጅ የነበረው አመለካከት ልጅን ሽጦ ገንዘብ ማግኘት ያለው ፍላጎት ጨምሯል። የገንዘብ ፈቀቅን በዚህ ሀገር ላይ ጠቅላላ ጨምሯል። ለኔ ቤተሰብንም ጠልፎታል። ዛሬ አንደኛው ልጁ ተጎብቶ ሁለተኛው ልጁ ሲሄድ ዝም ብሎ የሚያይ ቤተሰብ ተፈጥሮብናል። ስለዚህ ቤተሰብ ላይ ከፍተኛ የሆነ ስራ ማስራት ሊኖርብን ይወሰኛል። ከደላላዎች የበለጠ እኔ ደላላ ሲያሳድዱ መዋልን እንደ በጣም ትልቅ ስራ አድርጌ አልወስድም። ትልቁ ስራ ግን ዋናው እንትን ይሄ ኤጀንሲ እንለዋለን። በእኛ በማህበራዊ ሳይኮሎጂ ትልቁ አቅም ያለው ቤተሰብና ራሱ ልጆቹ ላይ ነው። እኔ ልግባ። እሺ፣ እኔ ገብቻለሁ። ጨምር፣ እሺ፣ ጨምር ጨምር። ዶክተር አበባው ያሉት፣ እሺ፣ ዶክተር አበባው ያሉት ሁሉም ነገር ትክክል ነው። እዚህ እኔ አብሬያቸው የምኖራቸው በዕለት ዕለት የማገኛቸው በርካታ ወንዶችም ሴቶችም አሉ። ገና የኢትዮጵያ መንግስት የሰራተኛና ማህበራዊ ጉዳይ ሚኒስትር መሳሬ እዚህ ከሳውዲ ሌበር ሰዎች ጋር የሌበር ሚኒስትሪ ሰዎች ጋር ለመወያየት የመጣ ጊዜ በደጋ በተደጋጋሚ የሚያነሱት አንድሬጅ የሆኑ ሰዎች እንደሚመጡ ነው። እዚህ ሀገር እድሜያቸው ትንሽ የሆነ ዎ እድሜያቸው አስራ አራት አስራ አምስት አመት የሆኑ ልጆች ፓስፖርታቸው ላይ ሲታይ ሀያ ስድስት ሀያ ሰባት ተብሎ ተጽፎባቸው ይመጣሉ። ምንም ስልጠና ያላገኙ እድሜያቸው ያልደረሰ ልጆች ይመጣሉ። እንግዲህ በፊት በነበረው የሰራተኛ የስራ ውል ስምምነት መሰረት ማለት ነው። ከቀበሌ ጀምሮ፣ ከወረዳ ጀምሮ፣ ኢሚግሬሽን ኦፊስ ፓስፖርት ዲፓርትመንት ጀምሮ ዝም ብሎ ከቀበሌ በመጣለት የመታወቂያ ላይ ቁጥር እድሜ እየሰጠ የ እዝታ በዛ ላይ ልጨምር አዎ፣ እሺ ጨምሩ። እድሜያቸው ያልደረሱ ልጆች የመሄድ ነገር አለ። በዚህ ውስጥ የወላጅ ሚና አለ፣ የቀበሌ መስተዳድሮች ሚና አለ። ሚናቸው በሁለት መልኩ ነው። አንዳንዴ እንደተባለው ገንዘብ በመቀበል እድሜያቸውን መጨመር እና መታወቂያ እንዲያገኙ ማድረግ አለ። በሌላ በኩል ግን የረዳው መስሎትም እድሜያቸውን ይጨምራሉ። ግን በሕገ ወጥ መንገድ በሚሄዱትም ልጆች እኮ ከእድሜ በታች ያሉ ይሄዳሉ ብዙ። ስለዚህ በህጋዊም በሕገ ወጡም መንገድ ከእድሜ በታች ያሉ ልጆች ይሄዳሉ። ህጋዊውን ግን እኛ በሚገባ ባለመምራታችን ህገ ወጡ ሰፍቷል ነው የእኔ አቋም። በብዛት ከልጆቹ የሰማሁትን ነው። አቋም ስልሽ ከግሌ የወጣ አይደለም፣ ልጆቹ ከሚናገሩት ነው። እኛም በደረሰን ጥያቄ መሰረት፣ ለምሳሌ እነኚህ ልጆች ልምድም የላቸውም፣ እድሜያቸውም ገና ጨቅላ ናቸው። ከዛ ደግሞ ቋንቋም አይችሉም እና በዛ ምክንያት ደሞዛቸውም ያነሰ ነው። እንግዲህ ወጥተው ይስሩ ከተባለም ተወዳዳሪ አይደሉም ከሌሎች ከውጭ ሄደው ሳውዲ አረቢያ ውስጥ ከሚሰሩት ጋር። ስለዚህ ለጭቆና ይጋለጣሉ፣ ይደበደባሉ፣ ይሳለቅባቸዋል፣ ይባረራሉ እና እነዚህ ህጻናት ደግሞ ወደ ወንጀል ይሄዳሉ። ከሳውዲ አረቢያ አንድ የደረሰኝ ጥያቄ አሁን፣ ምንድን ነው በየጋዜጣው ላይ ኢትዮጵያዊ አሰሪውን ገደለ፣ ወጋ፣ እንዲህ አይነት ነገር ብዙ ጊዜ ይሰማል ነው የሚለውና ችግሩን ከምንጩ እንዴት ማድረግ ይቻላል የሚለውን አቶ መለስ አቶ መለስ እንዴት ያዩታል? የእለት የእለቱን ስንሸፍን ነበረ። ይሄን ያህል ኢትዮጵያዊ ሄደዋል፣ ይሄን ያህል ኢትዮጵያዊ ተቸግሯል የሚለውን ስንሰራ ነበረ። ከሌላም አካባቢ የደረሰን ጥያቄ አለ። ከኬንያ የመጣ ጥያቄ አለ። እርሶም ኬንያ በነበሩ ጊዜ ከእርሶ ጋራ ፕሮግራም ሰርተናል። በየአቅጣጫው ነው ኢትዮጵያዊ የሚወጣው። ኢትዮጵያዊ እንዴት ሆኖ ሆኖ አገሩ ውስጥ ኖሮ ሰርቶ ሊበላ የሚችለው? ቀደም ሲል የተነሳውን ያላላክ ችግር አንዱ ችግር ነው በሚል ተነስቷል። የዜጎቻችንን የውጭ ስራ ስምሪት በተመለከተ ሰራተኛና ማህበራዊ ጉዳይ የበለጠ ያራራው ይችላል፣ ግን አንድ ሁለት ነገሮችን ብቻ ልበል የውጭ ጉዳይ ሚኒስቴር እንዲሁም ሰራተኛና የማህበራዊ ጉዳይ ሚኒስቴር ጋር በመሆን ከተወሰኑ ሀገሮች ጋር የተፈረመ የስራ ስምሪት ስምምነት አለ። ለምሳሌ ከኩዌት፣ ኳታር እና ዮርዳኖስ። አሁንም ደግሞ በቅርቡ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ እና የሰራተኛና ማህበራዊ ጉዳይ ሚኒስትሩ አከበሩ አቶ አብዱልፈታ ጀዳ በነበሩበት ጊዜ ከሳውዲ ጋር የተፈረመ የስራ ስምሪት ስምምነት አለ። የዚህ የስራ ስምምነት ማዕከላዊ ሀሳብ ምንድን ነው? ዜጎች አንደኛ መብታቸው ተከብሮ ወደ ሳውዲ እንዲሄዱ፣ በሳውዲ ቆይታቸው ተገቢው ክፍያ እንዲያገኙ ማድረግ ሲሄዱ፣ ቀደም ሲል እንደተባለው የቋንቋ መሰረታዊ እውቀት እንዲኖራቸው የማድረግ ስራ መሰራት አለበት። ስለዚህ በመንግስት በኩል በአጠቃላይ ወደ መካከለኛው ምስራቅ የሚሄዱ ወገኖቻችን ተገቢው ሙያዊ ክህሎት እንዲኖራቸው የማድረግ መብትና ግዴታቸውን እንዲያውቁ የማድረግ ስራ መሰራት አለበት ተብሎ የተጀመረ ነገር አለ። በቀጣይም ከተባበሩት አረብ ምረት እና ሊባኖስ ይመስለኛል እየተሰራ ነው። ይሄ በመንግስት በኩል ትኩረት እየተሰጠው ያለ ነገር ነው። ችግሩ እሱ ነው። ሌላኛው ግን በቤተሰብ ደረጃ የሚሰሩ ነገሮች አሉ። አገር አቀፍ ደረጃ የተቋቋመ ብሔራዊ አካል አለ በምክትል ላይ ጠቅላይ ሚኒስትሩ የሚመራ ይሄ በጣም ዘርፈ ብዙ እቅዶችን አውጥቶ እየተንቀሳቀሰ ነው አንደኛው የህገ ወጥ ዝውውር ያላዘዋዋሪ የለም ስለዚህ የህገ ወጥ ዝውውሩን መረብ ለመቆጣጠር የህግ ማዕቀፉን የማስተካከል ስራ ይሰራል ከተለያዩ ሀገሮች ጋር በመነጋገር ወንጀለኞችን ወደ ሀገር ቤት እንዲመጡ በማድረግ ለህግ እንዲቀርቡ በማድረግ ስራ ይሰራል በየቤተ እምነቱ በየአካባቢው በየአድባራቱ በየመንበሩ የማስተማር ስራ ይሰራል ትምህርት ቤቱ አካባቢ የሚሰራ ስራ አለ ስለዚህ በቤተሰብ ደረጃ በአካባቢ ደረጃ ምናልባት ዶክተር አባቢ ያሉትን ለመጠቀም በቤተሰብም በማህበረሰብም ደረጃ የሚሰራ ስራ መኖር አለበት። ይሄ አሁን የተጀመረ ጥረት አለ። በመንግስት በኩል የበለጠ እንዲጠናከር ማድረግ ያስፈልጋል። እናንተም የመገናኛ ብዙሃን ለዚህ በጎ አስተዋጽኦ ማድረግ ያለባችሁ መስሎን የሚታየኝ ኢትዮጵያውያን ምስራቅ አፍሪካ የተባለው የዘሮ ትዝታን አንቺ እንዳልሽው እኔ ኬንያ ልሆኜ የታንዛኒያም ማላዊም በመንቀሳቀስ ወገኖችን ለመመለስ ስራ ነበር በካውንስለርነት በነበርኩበት ጊዜ። አሁን በርካታ ወገኖቻችን ወደዛ አካባቢ እንቀሳቀሳሉ። አንዳንዶቹ እዚህ ጉዞ ውስጥ ለመግባት እስከ መቶ ሺ ብር ያወጣሉ፣ ሰማንያ ሺ ብር ያወጣሉ። ትላንት የመለስ ናቸው ዜጎቻችን አሉ። ወደ ሰላሳ ሰባት የሚሆኑ ሰላሳ ሰባት የሚሆኑ ኢትዮጵያውያን በደላሎች ተታለው ኬንያ ከገቡ በኋላ ረዥም ጊዜ አንድ የተሰወረ ቦታ ላይ ተቆ ቆይተው በኤምባሲው ና በኬንያ መንግስት ትብብር ነጻ ወጥተው ወደ ሀገራቸውን እንዲመለሱ ተደርገዋል። እነዚህ ሰዎች በአማካይ ከሀምሳ ሺህ እስከ መቶ ሀምሳ እስከ መቶ ሀያ ሺህ አካባቢ ከፍናለ ብላሉ። ድምሩ ወደ ሶስት ነጥብ አምስት ሚሊዮን አካባቢ ይሆናል። እነዚህ ሰዎች ኢትዮጵያ ውስጥ ስራ መጀመር ይቻላል። ሶስት ነጥብ አምስት ሚሊዮን ብር ማለት ነው። ይሄ ትልቅ ገንዘብ ነው። ስለዚህ ከኢኮኖሚ ችግር አድርጎ ማቅረብም የተሟላ ስዕል አይሰጥ ይችላል። ዶክተር አበባው ጥናታቸው ላይ እንዴት እንዳዩት እኔ እርግጠኛለሁ፣ ሰዶ ማሳደድ ነው የሚሆነው። ዋናው ዘላቂ መፍትሄ የሚሆነው የሚኖረው በሀገር ቤት የሚሰራ ስራ ነው በሚል በመንግስት በኩል ትኩረት ተሰጥቶት እየተሰራ ስራ አለ። እሱ አጠናክሮ መቀጠል ነው ዘላቂ መፍትሄ የሚሆነው። ትልቁ መፍትሄ ግን በዋነኛነት እዛ ሀገር ውስጥ ድህነትን ታሪክ ማድረግ ያስፈልጋል። እሺ፣ በጣም አመሰግናለሁ። እሺ፣ ስለሽነአበባ እስቲ አቶ ስለሽን አስቀድም በቅርብ ጊዜ ትዝታ የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር የለቀቀው ዳታ አለ ቀመር አለ። ከሁለት ሺ ስምንት መስከረም እስከ ሁለት ሺ ዘጠኝ ጥቅምት ድረስ ሰማንያ ዘጠኝ ሺ ስምንት መቶ ኢትዮጵያውያንን ይዞ ወደ ሀገር እንደመለሰ የሚያመለክት ዳታ ነው ቀመር ነው። ኢማጂን እንግዲህ ይሄ አብዛኛው በበረሃ በኩል አቋርጦ የአፋርን በረሃ አቋርጦ ቀይ ባህርን በአስቸጋሪ ሁኔታ በማይረቡ ታንኳዎች ጀልባዎች አቋርጠው በየመን አድርጎ በጂዛን በኩል ወደ ሳውዲ አረቢያ የገባ ነው አብዛኛው ከሰማንያ በመቶ በላይ የሚሆን በየቀኑ ስናሰላው ለሶስት መቶ ስልሳ አምስት ቀን ስናካፍለው ሁለት መቶ አርባ ስድስት ሰዎች በየቀኑ ወደ ኢትዮጵያ ይመልስ ነበር የሳውዲ አረቢያ ይሄ ምን ማለት ነው ነው እኔ ሁሌ ግራ የሚገባኝ የዚህ ሀገር አሁን ይሄንን ውይይት በምናደርግበት ጊዜ ሁሉ መንገድ ላይ ያሉ ኢትዮጵያውያን ወጣቶች ሴቶችም ወንዶችም አሉ። ይሄንን ምንጩን ማድረግ ወይም ደግሞ ከምንጩ ማከም እንዴት ነው ያልተቻለው? ይሄን ያህል ብዛት ያለው ሱዳንም አለች ከጎን ከሳዑዲ ጎን የምትቀርብ ናት። ኤርትራም ቅርብ ናት። ኢትዮጵያ ግን በብዛት የሚጎርፈው ኢትዮጵያዊ ነው። ምንድን ነው ይሄ ምክንያቱ ተብሎ መታከም ያለበት ይመስለኛል። ከዚህ በላይ ደግሞ በጣም የሚገርመው ይህን አስቸጋሪ መንገድ አስር ጊዜ አስራ አምስት ጊዜ ደጋግመው የመጡ ሰዎች አሉ። ተይዘው ከዚህ በአይሮፕላን ይባረራሉ። ተመልሰው በእግራቸው ይመጣሉ። ዛሬ ጠዋት ያገኘሁት ልጅ ዘጠኝ ጊዜ መጥቻለሁ አለ። ሪከርድ ከላይ ይዟል፣ ከላይ ይዟል፣ ተንጠረዡ ከላይ እየመራው ነው እስከ መባል የደረሰበት ሁኔታ አለ። እዛ ሀገር ውስጥ ያለው ፋክተር፣ ይሄ ፑሽንግ የሚባለው ፋክተር እዚህ ሀገር ካለው ሳቢ ከሚባለው ፑሊን ከሚባለው የበዛ ተቋረጠ። እንደገና ስለ ሺ ስለ ሺ ጥሩ ጥያቄ አንስቷል። በዚህ ጥያቄ ላይ ዶክተር አበባው የሚያክሉት እስቲ ካለ ቀደም ብሎም ተራ አንድ ሰ ጠይቀው። እሺ መጀመሪያ አሰልጥኖ መላክ በሚለው ላይ በጉልህ ያለብን ትልቁ ችግር እሱ ነው፣ አሰልጥነን ባለመላካችን ህግ እንኳን ራሱ ሶስት ጊዜ በመሰረቱ ይሄ የውጭ አገር ስራ ስምሪት ሶስት ጊዜ ህጉ ሪቫይዝ ተደርጓል። በየጊዜው የተለያዩ ነገሮች ይገቡበታል። ግን በመፈጸም ዙሪያ ስመጥ ለምሳሌ አሁን የሶስተኛው ይሄ ስድስት ሀያ ሶስት የሁለት ሺ ስምንት የወጣው ህግ ስታይ አንድ ወር ያህል አሰልጥኖ ነው መላክ ነው። ግን እስካሁን በተግባር የተደረገው እንቅስቃሴ በጣም ውስን ነው። ስለዚህ ልጆቻችን እዛ ይሄዱና በብዛት ደግሞ ገጠር ያሉ ልጆች ናቸው እዚህ ሀገር ላይ ገና አሁንም ሰማኒያ በመቶ ገጠር ያለ ሰው ያለበት አገር ነው። እነዚህ ልጆች እዛ ሲሄዱ ስለ ቋንቋው፣ ስለ ባህሉ፣ ስላነጋገራቸው እንደ በአንድ ምሳሌ ብቻ ላስረዳሽ። አንዲት አሁን የጠየኳት ልጅ ከተመለሱት በሰዎች መነገድ ሰለባ የሆነች ልጅ፣ ገና እንደ ደረሱ ሲጫጫሁ፣ በቃ በሌ- ምክንያት ነው ሊገሉኝ ነው ብዬ ነው። ይሄ እንግዲህ የአረቦች ባህል ነው፣ በንግግር ዙሪያ መናገር አለ። ስለ ባህሉ አያውቁም። ስለ ቋንቋ አያውቁም። ስለ አሰራሩ አያውቁም። እነዛ ደግሞ አንዳንደኛውን አረቦቹን ብቻ እናከፋለን የሚያደርጉት ነገር አለ። ያናደዳል፣ ያበሳጫል። ወገንተኛ ስለሆንም ደግሞ ይሰማናል የልጆቻችን ጉዳት። በአንጻሩ ግን ደግሞ እኮ አረቦቹ የጠበቁትን አያገኙም። እንዲህ ይሰራሉ፣ እንዲህ ይሰራሉ ተብሎ ሄደው ሽንት ቤቱንም አያውቁትም ታውያ መተኮሻውንም አያውቁትም፣ ምግብ አበሳሰሉንም አያውቁትም፣ የቤቱን ባህሪም አያውቁትም። እንዲያው ስለ ንጽህና ብቻ አሁን አንድ ሳስቡ አእምሮ የለ የመጣብኝ አንዲቱን ልጅ እንትን ነው የምናግርሽ አጠደውና ወዲያው መታ ያጸደውትን ይሄ ቆሻሻ ነው ብላ እንደገና ታጸዳኛለች። ንጹውን እኮ ነው ትላለች። በዚች ልጅ እይታ ገጠር እንደ ቤተሰቦች ባለ ማህበረሰብ ውስጥ መታ ጽዳት ማለት ምን ማለት እንደሆነ ለዚች ልጅ እዩ ቤቱ ወይም በበት የሚለቀለቅ ሊሆን ይችላል። የቤት ጽዳት በአረቦቹ ሀገርና በእኛ ሀገር በተለያየ ኬሚካል በሚታጠብበትና ገጠር በመጡት ሁኔታ በጣም ይለያያል። እኛ ኮ ከልብስ እንኳን ሳይቀር መርጠን ቡላ ልብስ ድፍ የሚችል እንግዛ ነው የምንለው አደል። ለእነሱ ግን በቀላሉ ይታያቸዋል። ስለዚህ በደንብ አሰልጥነን አንልክም። ከዛም በኋላ ደመወዛቸው የፊሊፒኖ ዜጎች ከሚቀጠሩበት አንድ ሶስተኛ የእኛ ወርዶ ይቀጠራሉ። ይሄ የሚንጸባረቅ እውነት ነው። በስራውም ስለማይረኩ አረቦቹ ደግሞ ወደ ማንገላፋቱ ይሄዳሉ። ሌላው ስለ ሀገሩ ባህልም በደንብ አያውቁም። አንዳንዴ እኮ ሊያበሳጭሽ የሚችል ነገር ልሰብች ያለሽ። ሳውዲዎቹ እኮ ኢትዮጵያውያን የወሲብ ባህሪያቸው በጣም መጥፎ ነው ብሎ ይወስዳሉ። ጠባጫሪ ናቸው ብሎ ይወስዳሉ። ስልጠናው ላይ ነው እንግዲህ፣ ነው ልጆቹን በደንብ አሰልጥነን ስላላክ ናቸው፣ እንዴት ተግባቦት ማድረግ እንዳለባቸው። ዶክተር አበባው በእርሶ ጥናትና በቅርበት ከሚያውቁት ይህንን ጠቅሰዋል። ሁለት ሺ ስምንት የወጣ ህግ አለ ብለዋል ማሰልጠን የማን ነው ኃላፊነት? ተኛና ማህበራዊ ጉዳይ ሚኒስቴር ነው? ክልል ነው? አቤት፣ ቲቪቲ የቲቪቲ ተቋማት እንዲያሰለጥኑ ነው የሚለው። ቲቪቲ ምንድን ነው ግን ይቅርታ? ቴክኒክና ሙያ ማለት ነው። ተቋማት እሺ፣ እሺ፣ እንዲያሰለጥኑ እንትን የሚለው እሺ፣ መስሪያ ቤት ነው ማለት ነው። አይ ብዙ ተቋማት ናቸው። በዋናነት በፌደራል ደረጃ ኤጀንሲ ያለው በዛ ነው፣ እንዲ እንዲመራ ዚ የመንግስት መስሪያ ቤት ነው የግል የግል መስሪያ ቤት ነው? ይሄ የመንግስት ነው። የመንግስት ነው። የመንግስት ነው። የሙያ ማሰልጠኛ ተቋማትን እኮ ነው ምልሽ ቴክኒክ የቴክኒክ ኮሌጆች እኮ በጣም ብዙ አሉ ና አይደል የቴክኒክ ና የሙያ ኮሌጆች ምንዳ ይህን ስልጠና እንዲሰጡ ነው የሚፈለገው። እንግዲህ በህግ የተቀመጠ እሱ ሆኖ ሳለ ህጉን ተፈጻሚ የሚያደርገው አካል ማነው የሚለው ደግሞ አለ። አንዲት ሴት ልጅ ከመሄዷ በፊት እድሜዋ ብቁ ያለመሆኑን ወይንም ደግሞ ስልጠና ማግኘት ያለ ማግኘቷን የሚያጣራ አካል እነሱም ሳይጎዱ አገርም እርዳታ የሚያገኝበትን መንገድ የሚያስፈጽም ኃላፊነት የሚወስድ አካል ያስፈልጋል ማለት ነው። እውነት ነው። የድረት ህዝታ ምናልባት አንድ ሁለት ነገሮች ልበለኔ። እሺ፣ እሺ፣ ይሄ እኮ የህገ ወጥ የሰዎች ዝውውር አለም አቀፍ ችግር ሆኖ ነው። ለምሳሌ ወደ ደቡብ ኢትዮጵያ የሚካሄደው የሰዎች ዝውውር መነሻው ኢትዮጵያ ይሁን እንጂ ሰንሰለቱ መረቡ በጣም ረዥም ርቀት የሚሄድ የተለያዩ ሀገሮች የመንግስት መዋቅሮችን ሳይቀር የያያዘን ይሄ ይታወቃል። ስለዚህ በአንድ ሀገር ብቻ በሚደረግ ጥረት መቆጣጠር ይቻላል የሚል እይታ እንዳይኖር ስለፈለግ ነው። ከዛ ውጭ ግን ኢትዮጵያ ውስጥ ትንግርት የሆነ ለውጥ መጥቷል። ባለፉት ሀያ አመታት ውስጥ ገንዘብ ማግኘት ተችሏል። ሰው ገንዘብ ባገኘ ቁጥር የመለወጥ ፍላጎቱ በዛኑ ነው ያህል ጨምሯል። በህገወጥ መንገድ ለመሄድ የሚገፋፋ የሚያደርስ ለውጥ አለ። ገንዘብ ይዘሃል፣ ተጨማሪ ገንዘብ ማግኘት ይፈልጋል እና አንደኛው ምክንያት የሚሆነው ኢትዮጵያ ውስጥ ያለው አውንታዊ የሆነ የኢኮኖሚው ለውጥ ተመሳሳይ የመነሳሳት ፍላጎት ፈጥሯል። ሰው ሌላ ዓለም ላይ ያለውን የተሻለ ህይወት ለማየት የሚችልበትም ደረጃ ደርሷል። ስለዚህ ይሄኛውንም አንደኛው ክንፍ ማየት የሚገባ ይመስለኛል። ከዛ በተረፈ ግን መንግስት ወደ ባህረ ሰላጤው ሀገሮች የሚሄዱ ወገኖቻችን ተገቢ ክህሎት ስልጠና እንዲኖራቸው ለማድረግ የተፈረሙ ስምምነቶች አሉ። እነሱ ስራ ላይ የሚውሉ ማድረግ ያስፈልጋል። በዛ ረገድ የሰራተኛና ማህበራዊ ጉዳይ ሚኒስትር ብትጋብዙ አንችም መልካም ነበረ ያሉበትን ደረጃ ከኔም ከዶክተር አበባውን በተሻለ ሊያስረዱ በቻሉ ነበር ለማለት ነው። አቶ መለስ አለም ስለ እርስዎ ትብብር እጅግ አድርጌ ነው የማመሰግነው። በጣም ተባባሪ ኖት። ይህን ስራ ከተረከቡ ወዲህ እንደ አንድ ኃላፊነት እንደሚሰማው የመንግስት ባለስልጣን እየመጡ የኢትዮጵያ መንግስትን በኩል ያስረዱናል። በዛ በጣም ነው የምናመሰግነው። የማህበራዊ ጉዳይ ሚኒስቴር በዚህ በዚህ ደረጃ ተባብሮ ለመስራት ዝግጁ ነው። ከማንኛውም የመገናኛ ብዙሀን ጋር በትብብር ለመስራት ፍላጎት አለው፣ ዝግጁ ነው። ግልጽ ለማድረግ ነው ለአድማጮቻችንም፣ ለእርሱም የማህበራዊ ጉዳይ ሚኒስቴርን እያንዳንዱ አሜሪካ ድምጽ ራዲዮ ጣቢያ ውስጥ የሚሰራ ጋዜጠኛ ይሞክራል። ኢሜይል አድርጉልን፣ ደብዳቤ ጻፉ፣ በደብዳቤ ጠይቁ እንባላለን፣ እንጠይቃለን መልስ ልናገኝ አልቻልንም ይሄንን የምንናገረውን ሰምተው በሚቀጥለው ጥሪ በምናደርግላቸው ጊዜ በዝግጁነት መጥተው የሚሰሩትን ስራ እንደሚያስረዱ ባለሙሉ ተስፋ ነኝ እኔ መልካም እሺ አሁን አቶ ስለሺ እሺ አቶ መለስ ባሉት ላይ ትንሽ ነገር ለማለት ፈልጌ ነው ኢትዮጵያ አድጋለች አዎ አድጋለች ግን ስደተኛውን ማቆም ትንሽ ቢሆን መግሳት ያላስቻለ እድገት ትርጉሙ ምን ነው? ጥሩ ጥያቄ ያነሳና ይቋረጥበታል። ይቅርታ አቶ መለስና አሁን ስለሺ ያነሳውን ጥያቄ ይመልሱልንና ከዛም ሌላ እንግዲህ ሰራተኛና ማህበራዊ ጉዳይ ሚኒስቴር ሊመልሰው የሚችለው አንድ ጥያቄ አለ። ከነኚህ ወደ ውጭ ከሚላኩት ኢትዮጵያውያን ገቢ ይገኛል። መንግስት ሰራተኛና ማህበራዊ ጉዳይ ሚኒስቴር የሚያገኘው ገቢ አለ። ያንን ገቢ ሊያስረዳን የሚችል መስሪያ ቤት ቢኖር በጣም ጥሩ ነበረ። እንግዲህ እኔ የውጭ ጉዳይ ሚኒስቴር ቃል አቀባይ ነኝ። የተሻለ የሚሆነው ከውጭ ጉዳይና ከዲፕሎማሲ ጋር የተያዙ ጥያቄዎች ቢቀርቡ ነው። እሺ፣ ከዛ ገፋ ካለ ደግሞ አሁን ከወቅታዊው ዜጎቻችንን ከሳውዲ የመመለስ ጋር የተያያዘ ጥያቄዎች ቢቀርቡልኝ መልካም አይመስልሽም ወይ? ብረት አደረግን እኮ አቶ መለስ ቀደም ብለው በሙያው ጋዜጠኛ ነበሩ። ጋዜጠኛ መጠየቅ ነው። አድማጭ ይህንን ለምን አልጠየቀችም የሚልም እኮ በሀሳቡ ይጉላላል። ይቅርታ አሁን ኢትዮጵያ አድጋለች ብለዋል። ነገር ግን እንዴት ነው ሕዝቧን ሰብስባ ማቆየት ያልቻለችው የሚለውን ስለ ሺ አቅርበው ነበረ። እሱን መልስ ይስጡን እና እናጠቃልላለን። ለዛሬ እንግዲህ ይሄ ይህም በተመሳሳይ እኔ ከመወክለው ዘርፍ ጋር የሚያያዝ አለም። ግን ቁም ነገሩ ምንድን ነው? ኢትዮጵያ ውስጥ ኢኮኖሚ እድገት ለመመዝገቡ ጥርጣሬ ነው ሊኖር አይገባም። የሚታይ፣ የሚዳሰስ፣ የሚጨበጥ ጉዳይ ነው። እያንዳንዱ የህብረተሰብ ክፍል ተጠቃሚ የሚሆንበት ወደ ታችኛው የህብረተሰብ ክፍል የሚመነዘር የኢኮኖሚያዊ እድገት አለ። ይሄ እድገት አንደኛ ደሀ ተኮር የሆነ የኢኮኖሚ ፖሊሲ ነው የምንከተለው። እያንዳንዱ የህብረተሰብ ክፍል አገሪቱ ውስጥ ከፈራው ሀብት ተጠቃሚ መሆን ችሏል። በዚህም በትንያ ተጨማሪ ተጨማሪ ህይወቱን ሊለውጥ የሚችል ገንዘብ ለማግኘት ይፈልጋል። በዚህ ረገድ የህገወጥ አዘዋቢዎች ሰለባ የሚሆንበት ሁኔታ አለ። አሁን ያለው የህገወጥ የሰው ዝውውር ግን ኢትዮጵያ ውስጥ ያለውን ኢኮኖሚያዊ እድገት ለውጥ ሊሸፍነው ወይም ጥላ ሊያጠላበት የሚችል አለን። ይሄ የኢትዮጵያ መንግስት የሚለው አለ። ይሄ ዓለም አቀፍ የፋይናንስ ተቋማት ለጋሾች፣ ሁሉ ምስክር የሆኑት ነው። እና ከዚህ በላይ መሄድ ጉንጭ ማልፋት ዜጎቻችንን ከሳውዲ የመመለሱ ጥረት አሁን የደረሰበት ደረጃ አለ። መንግስት ባደረገው ዲፕሎማሲያዊ እንቅስቃሴ የሳውዲ መንግስት ተጨማሪ እፎይታ ጊዜ ሰጥቷል። ይሄ አዎንታዊ ነገር ነው፣ ግን ብቻውን የመጨረሻ ግብ አይደለም። በዚህ ጊዜ ውስጥ ደግሞ ዜጎችን ወደ ሀገራቸው መመለስ በጣም አስፈላጊ ነው። ለዚህ መንግስት አስፈላጊውን ርብርብ ያደርጋል። የማቋቋሙን ስራ በተመሳሳይ የሚሰራ ይሆናል። በአጠቃላይ ይሄ ለሶስት ወራት የዘለቀው ኦፕሬሽን ስኬት ወይም ድክመት መመዘን ያለበት በ ሶስቱ እስከ ተሰራ ስራ አንጻር መሆን አለበት። ሪያድ ውስጥ የተከሰተ የትኬት ከትራንስፖርት ጋር የተከሰተ ችግር አለ። እሱ ብቻውን አጠቃላይ ሂደቱን አይገልጽም። አርባ አምስት ሺህ ሰው በአንድ ጊዜ መመለስ መቻል ብቻውን መቶ አስራ አንድ ሺህ ሰው የትኬት የጉዞ ሰነድ እንዲወስድ ማድረግ ብቻውን ትልቅ ስኬት ተደርጎ የሚወሰድ ነው እና የዜጎቻችን እንግልት መከሰት ያልነበረበት ነው። መንግስት እሱን ለመፍታት የኢትዮጵያ አየር መንገድም የሳውዲ አረቢያ አየር መንገድም ሆኖ ይሰራል። በዚህ ረገድ ያሉ ጉለቶች መታረም ይኖርባቸዋል። ይሄን ነው ማለት የሚቻለው። ወይዘሮ ተዝታ ሌሎች ወንድሞችንም ላመስግን፣ ዶክተር አበባውንም አቶ ስለሽ ሽብሩንም። እሺ፣ እኔም እጅግ አድርጌ አመሰግናለሁ በአድማጮቻችን ስም። ዶክተር አበባው ማናየ የማጠቃለያ ሀሳብ ይስጡኝ። ምናልባት አንድ ነገር እንዳይምታታ ፈልጌ ፈልጌን አሁን ብዙ ዋናውን ት ጥያቄ ኢትዮጵያ አድጋለች አላደገችም የሚለው ነገር ዋና ትኩረታችን መሆን አለበት ብዬ ለመውሰድ ይቸገራለሁ። ነው መሰለሽ በጣም እያደግሽም ጉዞ ሊበዛ ይችላል። ምክንያቱም አሁን ትራንስፖርቱ ሲሳለጥ፣ የመገናኛ ብዙሀኑ ሲሳለጥ፣ ሞባይል በቀላሉ በእጅ ሲገባ ሚሚ ነገሮች አንዳንዴ እድገት እንደውም ጉዞን ሊያመጣ ይችላል። እኔ አሁን ያመጣቸው አሉታዊ ነገሮች እንዳሉ ማለት ነው። ዶክተር የኢኮኖሚ አናሊሲስም ባለሙያ አይደለውም። ግን ማየት ያለብን እኛ ሰዎች በዚህ በኢትዮጵያ ውስጥ ባለው ጠቅላላ እንቅስቃሴ ውስጥ የመለወጥ ፍላጎታቸው የጨመረውን ያህል ያላገኟቸው ነገሮች አሉ። መነሻ ገንዘብ ይፈልጋል። አሁን እርቦት እንሄድ የለም በመሰረቱ እኔ ከጠየቅኳቸው ልጆች በሙሉ ከሚበሳጩበት ነገር እዛ ሲሄዱ እርቧቸው ይሄዱ ይመስላቸዋል። እርቦት የሚሄድ አንድም ልጅ የለም። እንደዚህ ብለውኝ አያውቁም። እኔ ብዙ ልጆችን ጠይቄያለሁ። ዋናው ጥያቄያቸው ምንድን ነው? የተሻለ ለመለወጥ መነሻ ገንዘብ፣ ቦታ፣ እንዲህ አይነት ነገር በቀላሉ አያገኙም። እዛ የሚገኘው ገንዘብ አሁንም የኢትዮጵያና የሚድል ኢስቱ የገቢ ደረጃ በጣም ሰፊ ልዩነት አለ። ይሄ እስኪቀራረብ ድረስ ስደቱ መቀጠሉ አይቀሬ ነው። ብንዘጋጅ ነው የሚሻለው። ስደት ይቀራል እኮ ማዘ አይደለም። ህጋዊ መልክ እየያዘ ይመጣል። በጣም ካልተቸገረ ራሱን አጋልጦ ለሞት እየሰጠ መሄድን እየቀነሰ ይመጣል እንጂ እኮ ስደት ዓለም አቀፋዊ ገጽታ ነው። ከፍተኛ ገዝ የሚካሄድበት ነው። የዓለም አቀፉ የፍሰት ድርጅት እኮ ማይግሬሽን ቤኔፊትስ ኦል ነው የሚለው። ስደት ሁሉንም የሚጠቅም ነው በመልክ ከተያዘ፣ በስርዓት ከተያዘ። ስለዚህ በስርዓት መያዝ ያለብን ነው የሚመስለኝ። እሺ ዶክተር አበባው ማናዬ በጣም አርጌ ነው የማመሰግነውት። አቶ መለስ አለምም እንዲሁ አመሰግናለሁ። ስለሺ ሽብሩ ስልኩ አልተባበረንም። ቁም ነገር አዘል ነጥቦችን ሲያነሳ የነበረ ጋዜጠኛ ነው። እጅግ አርጌ ነው የማመሰግነው። በአድማጮቻችን ስም እኔም አንችን ወይዘሮ ስልጣንችን አመሰግዳለሁ። የአሜሪካ ድምጽ ሬዲዮን አድማጮችን አመሰግናለሁ። አድማጮች አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት በጽዮን ግርማ እየተዘጋጀ ወደሚቀርበው የሙዚቃ ቃና አመሰግናለሁ። አሉላ ግን ዛሬ ባልደረቦች የትዝታ በላቸውና አሉላ ከበደ የሙዚቃ ቃናን የአየር ሰዓት በእኩል ተካፍለው ጥቂት ሲቀረው ነው ያስረከቡኝና የሙዚቃ ምርጫዎቼ ምጥን ናቸው። ሰላምታ ዘነጋው። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች እንደምናመሻችሁ፣ እንደምንሰነበታችሁ የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ተዘጋጅቶ ዘወትር ቅዳሜ ምሽት ወደ እናንተ የሚደርስ ዝግጅታችን ነው። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ ነኝ። የዛሬው ፕሮግራማችን አስከፊውን የስደት በተለይ ደግሞ በአሁኑ ወቅት የመኖሪያና የስራ ፈቃድ የሌላቸው ሕገ ወጥ ናችሁ የተባሉ ዜጎች ከሳውዲ አረቢያ እንዲወጡ የሚያስገድደው የምህረት አዋጅን የተመለከተ ውይይት ነበርና የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር በአደገኛው የድንበር ማቋረጥ ላይ በአምስት ድምፃውያን ያሰራውን ዴንጀረስ ክሮሲንግ የተባለውን ዘፈን አዳምጠን ፕሮግራማችንን እንጀምር። we are in taripu, we go to agadama way, we can see your diva too, kama au yaristo, but la gana chakway, kagur kagay yana kai, son to hunovsa asla kasa, son meta afarasa. we lay down where are Mi Ya chana magan suit Pyafa ne hubamnera dinako ta duboyera Pyafa ne hubamnera dinako ta duboyera Si badala holi waye pafa umati uqatey id weeyaa sii huraysaamiyaydan wararka haynin miyaan isagooo hubaalaa miyaan dhalinyaroo helaynin miyaan hoos loogu heegin ميان ساغوبا لا ميان داليا روحي دليل وات وانا بسغاية عبت سغاية زحفتاية دليل وات وانا بسغاية عفتاية اوه اي حفتاية انتلك يوعد قونا سغاية حاوية اي حاوية انتلك يوعد قونا سغاية انتلك يوعد قونا سغاية انتلك يوعد ዴንጀረስ ክሮሲንግ የተሰኘውን ዜማ ነበር የጋበዝኳችሁ። እስቲ አሁን ደግሞ ከሙዚቃ ቃና ለየት ወዳለ አንድ ፕሮግራም ልውሰዳችሁ። የማለዳ ድባብ የግጥም መድብል መጽሐፍ ነው። ገጣሚና ደራሲ በእውቀቱ ስዩም አዲስ ያሳተመው መጽሐፍ ነው። የማለዳ ድባብ በእውቀቱ ስዩም በትላንትናው ምሽት ወደ አሜሪካ ድምጽ ስቱዲዮ ጎራ ብሎ በነበረበት ወቅት ከመጽሐፉ ላይ አንድ ግጥም ለአድማጮቻችን እንዲያነብልን በእግረ መንገድ ጠይቄው ነበር። እረኛው ባለዋሽንት በተሰኘው የግርማ ይፍራሸዋ ረቂቅ ሙዚቃ ታጅቦ እውነት እንደ ሎሌ የተሰኘውን ግጥም በንባብ አቅርቦልናል። እውነት እንደ ሎሌ ከለታት ባንድ ሁለት ደም በደመነበት በነውጠኛው ጊዜ የጐጃሙ መስፍን ራስ አዳልና የላስታው ጐበዜ ገብር አልገብርም ይዋጣልን ብለው ለመግደል ለመስለብ እጅግ የቋመጠ ሰራዊት መልምለው ጠመንጃ ወልውለው ሰይፋቸውን ስለው ጨሬውን አሹለው ዛቻ ተለዋውጠው ለመተናነቂያ የማይቀንቆን ቈርጠው ለፍልሚያ ለግልቢያ የተመቸ ስፍራ ድልድል ሜዳ መርጠው በተፋጠጡበት በውጊያ ዋዜማ እንደ ብልጥ ደብተራ ዜናውን የሰማ እንደ ባህታዊ ወይባ ዳባ ለብሶ የላስታው ጎበዜ ወደ ሰፈረበት ጋለበና ደርሶ የእርሶ ሰራዊት ባዳል ጭፍራዎች ላይ እንደሚበረታ በሕልሜ አሳይቶኛል የአባቶቹ አምላክ ትናንትና ማታ ብሎ ተናገረ። ተናግሮም አልቀረ ወደዚያኛው ጎራ ገስግሶ ሄደና ጌታ ው ራሳዳል ድል አድራጊው ጀግና ህልሜ ወለል አድርጎ እንደገለጠልኝ የነገው ድል ነሽር ሆኖትና፣ እኔን ነቢዬ አርጎ ለላከልሁ አምላክ ያቀርቡ ምስጋና። ይህንን የሰማ ጓደኛው ቢደንቀው እንዲህ ሲል ጠየቀው፦ ነገር እንደ ማብረድ፣ ሰላም እንደ ማውረድ፣ እንደ መገላገል ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል በቃልህ ተማምኖ ታግሎ የተረታ የትገባ የሆን እንደዘበትክበት የባነነ ለታ? ይህንን ወቀሳ አድምጦ ደብተራው ቃሉን አሰማምሮ መለሰ በተራው። በወትሮ ልማዱ ሰው መተራረዱ ፈጽሞ ባይቀርም አንዱ ተሸንፎ አንዱ እንደሚያሸንፍ አያጠራጥር። ያሸነፈው መስፍን በትንቢቴ ታምኖ ደስ ብሎት ሲሾመኝ የተሸነፈው ግን ያልሁትን አስቦ እኔን መቅጣት ቢመኝ ከምኞት ባለፈ ከቶ ምን ያመጣል? የተሸነፈ ሰው ሥልጣኑን ያጠቅን ሁሉን ነገር ያጣል። በዚች እጉድ ምድር መሸነፍ ነው ወንጀል። ይህን አውቃለሁ። የተረታ ድኩም ራሱን ሊያጥናና እውነት ያሸንፋል ሲለኝ ይስቃለሁ። ይልቅ አሸናፊው እውነትን ያበጃል በአምሳሉ ጠፍጥፎ ሲሻው ያወርሳታል ለቀጣው ትውልድ በጽላት ላይ ጥፎ ምድር ገበያ ናት፣ አንዱ የአንዱ ሸቀጥ፣ አንዱ የአንዱ አሞሌ። ሐቅም የላት አቅም ሆና ትኖራለች የአሸናፊው ሎሌ። የአዳም ልጆች ልብም ጠንሳሽ የሚጠብቅ የጠብ ድፍድፍ በርሚል፣ ግልብ ሰው ብቻ ነው ሰላምን በስብከት አሰፍናለሁ የሚል አጉል ከምትለፋ በዚች የጠብ ዓለም ጠብን ልታስወግድ፣ ቂሎች ሲፋለሙ በደማቸው አትረፍ፣ ባጥንታቸው ነግድ። በእውቀቱ ስዩም የማለዳ ድባብ ከተሰኘው አዲሱ የግጥም መድበል ላይ እውነት እንደ ሎሌ የተሰኘውን ግጥም ወስዶ ነበር ያካፈለን። እንግዲህ ይህ አዲስ የግጥም መጽሐፍ ከወጣና ካነበብ ነው በኋላ ደግሞ ለቃለ ምልልስ ተመልሶ እንደምናገኘው አልገብቷል። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ በመግቢያ እንደገለጽኩት የነበረኝ የአየር ሰዓት በጣም አጭር በመሆኑ በዚሁ ልሰናበታችሁ። አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ሳምንት በሌላ የሙዚቃ ቃና ፕሮግራም እንገናኝ። ለመሰናበቻ ማይክል ጃክሰን ማን ኢን ዘ ሚረር ሲል ከተጫወተው ዘፈን ጋር ልሰናበታችሁ። በእኔ በኩል ደናደሩ ማይክል ጃክሰን ማን ኢን Let's come up. It's gonna feel real good. Gonna make a difference. Gonna make it right. And as I turn up the collarbone, my favorite winter coat This wind is blowing my mind. I see the kids in the street, but not enough to eat. Who am I? የማጠቃለያ ዜና ላሰማችሁ። አዲሱ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አዲሱን ሥራቸውን ዛሬ ቅዳሜ በይፋ ጀምረዋል። በዓለም የጤና ድርጅት መሪነት ዘመናቸው ውስጥ ሁሉ ጤና ሰብአዊ መብት የመሆኑ ጉዳይ የሥራቸው ማዕከል እንደሚሆን ዶክተር ቴድሮስ ከምርጫቸው በኋላ ባሰሙት ንግግር አመልክተው ነበር። የምዕራብ ጀርመንና የምስራቅ ጀርመንን የ1982 ዓ ም ውህደት በማፋጠንና በመምራት ስማቸው የሚጠራው የቀድሞው የጀርመን ቻንስለር ሄልሙት ኮል አስከሬን ሥርዓተ ሽኝት ዛሬ የዓለም መሪዎች በተገኙባት የፈረንሳይ ከተማ ስትራስበርግ ተከናውኗል። ዩናይትድ ስቴትስ በሰሜን ኮሪያ ላይ የነበራ ትዕግስት ሁሉ ተሟጧል ሲሉ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ይህንን የተናገሩት ትናንት ከኮሪያ ሪፐብሊክ አቻቸው ሙንጃይ ኢንጋር በዋይት ሀውስ በተገናኙበት ወቅት ነው። ቤጂንግ ስልጣኗን የሚጋፋ ማንኛውንም ሙከራ በትዕግስት አትመለከትም ሲሉ ሆንግ ኮንግ የሚገኙት የቻይና ፕሬዚደንት ሲይፒንግ ዛሬ ማስጠንቀቂያ አሰምተዋል። የማጠቃለያ ዜናው አበቃ። ዜናውን ያሰማኋችሁ ሰሎሞን አባተነኝ ከርቲስ ባይንም በስቱዲዮ ቴክኒሻኑ ነው የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከሚሽ 3 ሰዓት እስከ 4 ሰዓት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከአቀናባሪ ብርሃን ኃይሉ ጋር ያስተናገድኳችሁ አሉላ ከበደ ነኝ። ነገ እሁድ ከምሽቱ ሰዓት ላይ መልሰን እንገናኛለን። በራዲዮ መጽሔት ጠብቁን። ሰላም፣ ደህና አደሩ። This program has come to you from the Voice of America, Washington.